ብዙዎቻችን ማህበራዊ ድረገጾችን ዕለት ዕለት በየደቂቃው ማየት ካዘወተርን ዓመታት ተቆጠሩ። በእነዚህ ማህበራዊ ድረገጾች ላይ የምንሰማቸው መረጃዎችም በአይነትም በብዛትም እየጨመሩ መጥተዋል። እነዚህ ማህበራዊ ድረገጾች ላይ ያሉ መረጃዎች ምን ያክል እውነት ናቸው? ምን ያክሎቹስ ሐሰት ናቸው? የሚለውን የመረጃ ብዛትም ለመለየት ከባድ እየሆነ መጥቷል። እስቲ እናንተን ጠይቃቸውና ማህበራዊ ድረገጾች ላይ የምታያቸውን መረጃዎች እውነተኛነትና ሀሰተኛነት በምንድን ነው የምትለዩት? ሰንተው ይባላል። ፌስቡክ መጠቀም ከሆነ ጊዜ በኋላ ቁም ያለ ያቆንኩበትም አንዱ ሪዘን የትኛው ልክ እንደሆነ የትኛው ልክ እንዳልሆንም አንደኛ ማወቅ አልችልም። እኔ ልጠቀማቸው የሚችላቸው ሶሻል ሚዲያዎች ቴሌግራም ምናምን፣ እሱንም አረጋግጠው የራሴን ሁለቱንም ህጎች አልወስድም። ይሄ ነገር በጣም ልክ ነው፣ ይሄ ነገር ደግሞ በጣም ልክ አይደለም አለለም። እንደ መረጃ ግን ሰምቼ ላልፈው እችላለሁ። መጠንቀቅ ካለብኝ ደግሞ ልጠነቀቅም እችላለሁ። እነዛ ነገሮች ላይ በኋላ ሊጎዱ ስለሚችሉ በሚል ለምሳሌ አሁን እዚህ አካባቢ እዚ አይነት ችግር አለ እንደዚህ ያለ ቢባል እነዛ ቦታዎች ላይ ላለማድረግ ወይም ደግሞ ላለመሄድ እሞክራለሁ። ምክንያቱም እዛ ቦታ ባለመሄድ ልጠቀም እችላለሁ። ያገኘኋቸውን መረጃዎች ጠኛም ሳሎንም እነዛን መረጃዎች አልሰጥኩም። ሰላም ዋይት ተጋር አባላለሁ። ብዙ ጊዜ ማህበራዊ ድረገጾች ላይ ከእውነተኛ ዜና በላይ ውሸተኛ ዜናዎች ናቸው ብዙ ጊዜ በጣም የሚሰራጩት እና እንዲህ እንዲ የሚሆንበት ጊዜ አንድ ቴሌግራም ቻናል አለ፣ ብዙ ተከታዮች አሉት ከሶስት መቶ ሺህ በላይ እና ሌሎች ነገሮችን ያጋለጣል ያጋልጣል የሀሰት መረጃዎችም ማለት ነው። በመቀጠል ደግሞ የሚታወቁ ጋዜጠኞች አሉ፣ ይህን ነገር በማጋለጥ የሚሰሩ ማለት ነው። በመቀጠል ደግሞ ብዙ ጊዜ ማህበራዊ ድረገጾች አብዛኛው ደግሞ የምንጠቀመው እንትን ነው ትዊተር ነው እና ፎሎ ማድረጋቸው የሚታወቁ ና በየት ነገር የሚያጋለጡ ሰዎችን ነው እነሱን እየው ነው ሀሰተኛ ዜናዎችን እንትንምላ። ስሜን ሶፎንያስ ዳዊት ይባላል። ከቀን ወደ ቀን ፌስቡክ ወይም ቴሌግራም ላይ ስጠቀም መጀመሪያ መረጃን ለማግኘት የምሞክረው ከታወቁ መረጃ እንትኖች የኢትዮጵያ ቴሌቪዥን ወይም ደግሞ ቢቢሲ፣ አልጀዚራ ማላቃቸውን ድረ ገጾችን በአብዛኛው ላለመጠቀም ወይም ላለመስማት እሞክራለሁ። ላይክ ላለማድረግ እሞክራለሁ። ታማኝ የሆኑ የዜና ምንጮችን በመጠቀም ወይም ደግሞ የሚታወቁ ሰዎችን በመከተል ብላችኋል። እንዲሁም ደግሞ የማህበራዊ ድረገጾችን መከተል ያቆማችሁም እንዳላችሁ ገልጻችሁልናል። ሁላችሁም ሀሳባችሁን ስላካፈላችሁን እናመሰግናለን።